አሁን በኋላ ከእናንተ የሚጠበቀው ጥያቄ ተፈናቅለናል እርዳታ አቅርቡልን ሳይሆን ባለንበት አካባቢ ውሃ አስገቡልን፣ ትምህርት ቤት አስገንቡልን የሚል መሆን አለበት ሲል የተናገረው ዓለም አቀፍ ትብብር ለኢትዮጵያውያን መብት የተባለውና በዩናይትድ ስቴትስ የተቋቋመው የበጎ አድራጎትና የመብት ውድል ሊቀመንበር አቶ ታማኝ በየነ ነው። አክቲቪስት ታማኝ በየነና የወርልድ ቪዥን ኢትዮጵያ ዋና ዲሬክተር ኤድዋርድ ብራውን በጌዲኦ ዞን ገደብ ወረዳ ተገኝተው ድጋፍ አድርገዋል። አቶ ታማኝና ቡድኑ ትውልድ ኢትዮጵያውያንና በውጭ ሀገር ነዋሪ የሆኑ ኢትዮጵያውያንን በማስተባበር ያሰባሰበውን ከአንድ ሚሊዮን ዶላር በላይ እርዳታ ለዓለም አቀፉ የበጎ አድራጎት ድርጅት ወርልድ ቪዥን ኢትዮጵያ ማስረከቡ ይታወሳል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ከስፍራው ልኳል። ባለፉት ጥቂት ዓመታት በኢትዮጵያ በተፈጠሩ ግጭቶችና ጥቃቶች በርካታ ዜጎች ለጉዳት ተዳርገዋል። በደቡብ ክልል ከነበሩ ግጭቶች ውስጥ በገዲዮ የተፈጠረ ክስተት ብዙዎችን ለድጋፍ ያነሳሳ ነበር። ከእነዚህም ውስጥ ዓለም አቀፍ ትብብር ለኢትዮጵያ መብት አንዱ ሲሆን ትብብሩ ውጭ ሀገር ከሚገኙ ትውልደ ኢትዮጵያውያን ዲያስፖራዎች ገንዘብ ሲያሰባስብ ቆይቷል። የዓለም አቀፍ ትብብር ለኢትዮጵያ መብት ዋና ዲሬክተር ታማኝ በየኔ በአሰባሰበው ገንዘብ የተገዛውን ቁሳቁስ ዛሬ በገዲዮ ዞን ገደብ ወረዳ ተገኝተው ለተጎጆች አበርክቷል። ታማኝ በየኔ በዚ ወቅት እንዳሉት ጅና በጌዲዎች መካከል በተፈጠረው ነገር በአያሌ ዋዝኗል። ማዘን ብቻ ግን በቂ አልነበረም። በጉጂ በጌዲዮ መካከል ግጭት ተፈጠረ ሲባል በተለይ ሩቅ አገር ሆኖ መስማትና ማየት በጣም ልብ ይሰብር ነበር። ማንነታችሁን ማንም በጉልበት አይነጥቃችሁ። እኛን አስሩጦ እዚህ ድረስ ያመጣን ጉጂነታችሁ ወይም ጌዲዮ መሆናችሁ ብቻ አይደለም ኢትዮጵያዊ በመሆናችሁ በውጭ የምንኖረው ኢትዮጵያውያን ሐዘናችሁ ሐዘናችን ስለሆነ ነው። በአስቸኳይ ልንደርስላቸው ይገባል ብሎ በመላው ዓለም የሚገኘው ኢትዮጵያዊ ተረባርቦ የህይወታችሁን መስመር የሚቀይር ባይሆን እንኳን እንደ ዜጋ እኛም ኃላፊነት እንዳለብን ወገኖቻችን መሆናችሁን ልናሳይ ነውና በዚህ በደረሰባችሁ መከራ ያዘን ነውን ያህል ዛሬ አንድ ላይ ቆማችሁ ደግሞ ተስማምታችሁ በጋራ ለመኖር መወሰናችሁን ስታሳዩን በጣም ተደስተናልና ና ስላደረጋችሁት ሁሉ ከልብ እናመሰግናለን። ታማኝ በየነ ከአሁን ወዲያ ከእናንተ መስማት የሚፈልገው ጥያቄ ይህ መሆን የለበትም ነው ያለው። ፍቅርና ኢትዮጵያዊነትን በማስቀደም በኢትዮጵያዊነት ድንኳን ስር ውስጥ በእኩልነት እንድትኖሩ አደራ እላለሁኝ ብሏል። ለእኛ ሊቀርብ የሚገባው ጥያቄ ተጣልተን ተፈናቅለናል እና እርዱን ሳይሆን ባለንበት ቦታ ትምህርት ቤት ስሩልን፣ ሆስፒታል ገንቡልን፣ ውሃ አውጡልን የሚል እንጂ ተፈናቅለናል የሚለው ከዚህ በኋላ በዚህ ምድር ላይ እንዲኖር አንፈቅድም። እናንተም አትፍቀዱ። ይህን የመከራ ጊዜ እናልፈዋለን። ለጊዜው ተቸግራቸው ይሆናል። መንግስትም ህዝብም በውጭ ያለው ኢትዮጵያም ሌላውም ተረባርበን እናንተም ወደ ቀድሞ ህይወታችሁ ለመመለስ እንጥራለን። እናንተም ወደ ድሮ ፍቅራችሁ እንድትመለሱና በኩልነት እንድትኖሩ እንድትጥሩ። የኢትዮጵያ ሰላም ሚኒስትሩ ሚኒስትር ዴኤታ አቶ ዘይኑ ጀማል በበኩላቸው መንግስት ዜጎች በሰላም እንዲኖሩና ወደ ቀያቸው እንዲመለሱ ጥረት ሲያደርግ መቆየቱን ተናግሯል። የዓለም አቀፍ ትብብር ለኢትዮጵያውያን መብት ዋና ዲሬክተርና አክቲቪስት ታማኝ በየነ ላደረጉት በጎ አድራጎት ምስጋናቸውን አቅርቧል። ዛሬ እዚህ የመጣ ነው ኢትዮጵያዊ ወንድም ወንድማችን ከኢትዮጵያውያኖች ጋር ኢትዮጵያውያኖች ሲቸገሩ አብሮ የሚቸገር፣ ኢትዮጵያውያኖች ሲያለቅሱ አብሮ የሚያለቅስ፣ ኢትዮጵያውያኖች ሲደሰቱ አብሮ የሚደሰት ወንድማችን ታማኝ በየነ በመላው ዓለም የሚገኙ ኢትዮጵያውያኖችን አስተባብሮ ዛሬ እናንተ እንድትቋቋሙ ከተፈናቀላችሁበት ተመልሳችሁ ቀያችሁ ገብታችሁ ለመቋቋም የምን ለምታደርጉት ጥረት ድጋፍ ለማድረግ የአቅሙን ያህል የሰበሰበውን ጥሪት ይዞ መጥቶ በእናንተ መሀል በመገኘቱ በራሴና በኢትዮጵያ መንግስት ስም እንዲሁም በእናንተ ስም ከፍተኛ ምስጋና አቀርብለታለሁ። ሌሎችም ኢትዮጵያውያን የእሱን አርያ በመከተል በተለያዩ አካባቢዎች ተፈናቅለው በችግር ላይ ያሉ ኢትዮጵያውያን እንዲረዱ ጥሪ አቅርበዋል። በዓለም አቀፍ ዙሪያ የሚገኙ ትውልደ ኢትዮጵያውያን በተቸገርንበት ወቅት ስለደረሱልን ወገንታዊነታቸውን አሳይተውናል ያሉት አቶ አበባበሩ ምስጋናቸውን አቅርበዋል። ቀያቸው ድረስ በአካል መጥተው ስለጠየቋቸውም አለንቸኘት ተሰምተናል ያሉትም አሁን ወደ ቀያቸው መመለሳቸውን ተናግረው የጉጂና የገዶ ሕዝብ ከአሁን በፊት የነበረውን አብሮነት ያጠናክራል ነው ያሉትም። የወርልድ ቪዥን ኢትዮጵያ ዋና ዲሬክተር ኤድዋርድ ብሮን በበኩላቸው ወርልድ ቪዥን ለችግር የተጋለጡ ኢትዮጵያውያን ሲረዳ ቆይቷል ነው ያሉትም። መልሶ ለማቋቋምም የተለያዩ ድጋፎችን ማድረጉን ተናግረው ለግብርና የሚያስፈልጉ ግብአቶችን ጭምር ሲያቀርብ መቆይቱን ተናግረው ለዚህም 1.3 ቢሊዮን የአሜሪካን ዶላር ወጪ ማድረጉን ገልጸው በተመሳሳይ ባለፈው ዓመትም 1.4 ቢሊዮን የአሜሪካን ዶላር ድጋፍ ማድረጋቸውን ተናግረዋል። ንግ ስ ዶ over 800,000 people, Ethiopia, that want to see uh, Ethiopia uh, emerge stronger than ever. ታማኝ በየነ ከምዕራብና ምስራቅ ጉጂ እንዲሁም ከገዲዮ ዞን የተፈናቀሉ ዜጎችን ለመደገፍ በውጭ ሀገር ከሚገኙ ኢትዮጵያውያን ያሰባሰበውን ከ13 ሚሊዮን ዶላር በላይ ገንዘብ ለወርልድ ቪዥን ኢትዮጵያ ማስረከቡ ይታወቃል። ከትናንት ጀምሮ በዞኑ ቅኝት ሲያደርግ ቆየው የአሜሪካ ድምፅ ራዲዮ በመቶ ሺዎች የሚቆጠሩ ዜጎች ተጠልለው የነበሩባቸው የይርጋጨፌና የገደብ ስታዲየሞች ባዶ መሆናቸውን ተመልክቷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ገዲኦ ዞን